The voice of America the the Yeh ya yeah, America dums radio tabiano የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሐምሌ 29 2009 ዓ ምህረት ፕሮግራሙን ጀመረ። ንቅዘትና ሙስና እንዲሁም የግብር አሰባሰብ ጉዳይና የሰሞኑ የኢትዮጵያ ውዝግብ መስክ ለጥያቄው መልስ ለምሽቱ የያዛቸው ርዕሶች ናቸው። ባለፉት አመታትም አይተነዋል። የተወሰኑ ሰዎችን እስር ቤት መክተት እና ነገሩን እንደገና እንዲረሳ የተወሰነ ጊዜ ደግሞ ዝም ማለት ከአንዴም ሁለቴም ሶስቴም ተደርጓል። የአሁኑም አካሄድ ነገሩን ያጠፈዋል ወይም ደግሞ ከነጭራሱ ሙስናን ማጥፋት ነው ተብሎ በሕዝብ በኩል እምነት የለም። የፓን አፍሪካ የንግድ ምክር ቤት ዋና ዳይሬክተርና የኢኒሽቲቭ አፍሪካ መስራች አቶ ክቡር ገና ናቸው የሰማችኋቸው። ለጥያቄዎቻችሁ መልስ እንዲሁም ሙያዊ ማብራሪያዎችን ይሰጣሉ። በምሽቱ ለጥያቄው መልስ ዝግጅት ከዜናው ቀጥሎ ይመለሳሉ። የማስተናግዳችሁ ሶሎሞን አባተ ነኝ። የሙዚቃ ቃናም ይዘናል። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአወዛጋቢው ይገባኛል ጥያቄ ላይ በሚነሱ ግጭቶች ለመከላከል በታለመና የመጀመሪያቸው በሆነ የደቡብ ምስራቅ ሲያጉዟቸው ዛሬ ከፊሊፒንስ ዋና ከተማ ማኒላ ገቡ። ዩናይት ስቴትስ በደቡባዊ ቻይና ባህር ይገባኛል ጥያቄ ወደ ፍጥጫ እንዳያመራ ና ቀድሞ በተቀመጡ አሳሪ ስምምነቶችም በሰላም እንዲረጋ ግፊት ማድረጓን ቀጥላለች። ቲለርሰን በጉዟቸው የኒውክሌር አደጋ የደቀነችውን ሰሜን ኮሪያን ይበልጥ ለማግለል የአካባቢው የዩናይት ስቴትስ አጋር አገሮችን ለማስተባበርም ይጥራሉ ተብሏል። በማዕከላዊ ምዕራባዊቱ የዩናይት ስቴትሷ የሚኒሶታ ክፍለ ግዛት በሚገኝ አንድ የእስላማዊ ማዕከል የቦምብ ፍንዳታ መድረሱ ተዘገበ። በብሉሚንግተን ከተማ በሚገኘው በዚህ ማዕከል ፍንዳታው የደረሰው ዛሬ ንጋት የጸሎት ሰዓት አካባቢ መሆኑ ተገልጠዋል። ይህ በእንዲህ እንዳለ ፍንዳታውን አስመልክቶ ከብሔራዊ የወንጀል ምርመራ ቢሮ ኤፍቢአይ እና እንዲሁም ከዩናይት ስቴትስ የአልኮል፣ የትንባሆ፣ የቀላል ጦር መሳሪያዎች እና የተቀጣጣይ ፈንጂዎች መቆጣጠሪያ ቢሮ ጋር በመተባበር ክትትል በማድረግ ላይ መሆኑን ፖሊስ አስታውቋል። አደጋው የደረሰበት እስላማዊ ማዕከል የሶማሌ ተወላጅነት ያላቸው አሜሪካውያን የሚተዳደር መሆኑም ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶማሊያው ጽንፈኛ ቡድን አልሻባብ አንጋቾች ሞቃዲሾ ውስጥ አንድ የአውራጃ ገዢና ወንድማቸውን ተኩሰው መግደላቸው ተዘገበ። በዶናልድ ትራምፕ ፕሬዚዳንታዊ ምርጫ ዘመቻና በሩሲያ መንግስት መካከል በመሰጣጠር ነበር የሚለውን ውንጀላ ምን ያህል አጽንኦት ሰጥተው ወይም አጽንኦት ሊሰጡት ይገባል በሚለው ላይ የዩናይት ስቴትሱ የዲሞክራቲክ ፓርቲ አባላት መካከል ያለመስማማት መስማማት መኖሩን ፖለቲኮ የተባለው በፖለቲካዊ ጉዳዮች ላይ ትኩረት በማድረግ የሚዘግበው መጽሔት ዛሬ ዘግቧል። የሩሲያን መንግስት ባለፈው ዓመት በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባት የተመለከተው ውዝግብ ከዩናይትድ ስቴትስ የጤና ፖሊሲና እንዲሁም ሌሎች የአገር ውስጥ ጉዳዮች ይልቅ ቅድሚያ ትኩረት ማግኘቱ በፓርቲያቸው ስራ ላይ አሉታዊ ውጤት ያስከትል ይሆናል የሚል ስጋት ያሳደረባቸው መሆኑን የተቀናቃኙ የዲሞክራቲክ ፓርቲ እጩዎችና በፖለቲካ ስራ የተሰማሩ ወገኖች ለመጽሄቱ ተናግረዋል። አድማጮች፣ ለሰዓቱ ያለም ዜና የተመድበው ክፍለ ጊዜ አበቃ። በማጠቃለያው ዜናው እንመለሳለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 29 2009 ዓ ም ምሽት ፕሮግራም ነው። ለጥያቄው መልስ የጥያቄው መልስ በንቅዘትና ሙስና እንዲሁም በግብር አሰባሰብ ጉዳይ ላይ ሰሞኑን ኢትዮጵያ ውስጥ በመንግሥትና በግብር ከፋዮች መካከል በተፈጠረው አለመግባባት ላይ ያተኩራል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የመጀመሪያው ክፍል በትናንት ምሽት ዝግጅታችን ተላልፏል። ቀጥሎ የሚቀርበው ሁለተኛው ክፍል አቶ አየሁ ነኝ ባሉን አድማጭ ጥያቄ ይጀምራል። አየው ባላለሁኝ አዘጋጆችንም አቶ ክቡር ገናንም አመሰግናለሁኝ። መቼም ርዕሱ እጅግ የገዘፈ በኢትዮጵያ ሁኔታ ስናየው ማለት ነው። በጣም ግዙፍ የሆነ ርዕስ ነው። ምክንያቱም ትልቁ ችግር በኢትዮጵያ ውስጥ ይሄ በመሆኑ ነው። የሙሰኝነት ጉዳይ አሁን ያለው አገዛዝ እስረኞች ማለትም የተወሰኑ ሰዎችን በመያዝ ለሕግ ላቀርብ ነው እያለ ማውራቱን ሰምቻለሁኝ። እርግጥ መቼም ለምታሰሩ ሳይሆን ይሄ አባይን በጭልፋ ነው፣ በኢትዮጵያ ውስጥ ያለው ሙሰኝነት ከላይ ከቁንጮው እስከ ቀበሌ እስከ መጨረሻው ጫፍ ድረስ የወረደ እንደወረሽ የሚወረደ በሽታ ነው እና በየትኛውም ቀበሌ ብንሄድ አንዲት ወረቀት ለማውጣት ገንዘብ ካልተሰጠ በምንም ተአምር፣ የማይፈጸም መሆኑ ማንም የኢትዮጵያ ሕዝብ የሚያውቀው ነገር ነው። ሌላው ቀርቶ በእምነት ቦታዎች እንኳን በቤተ ክርስቲያን አካባቢ የአንድ ደብር አስተዳዳሪ ለመሆን እስከ ሀምሳ ሺህ እስከ መቶ ሺህ ብር ድረስ ዛሬ የቀበጡ የናጠጡ የቤተ ክርስቲያን አስተዳዳሪዎች አሉ። ዓለማዊ ናቸው አይባሉ ወይ የሃይማኖት ሰዎች አይባሉም ዛሬ ሲንደላቀቁ የሚታዩ አሉ ከየት መጣ ብሎ የሚጠይቃቸው የለም እናንተ ህዝቡን ቦጥቡጥቡት ፖለቲካውን ግን ደግፉኝ ብሎ መንግስት በአዋጅ የለቀቀላቸው ነው መስሎ የሚታየው ይህን ምንም ግት የሆነ ነገር ነው ታዲያ ይህን በሽታ አቶኩሩ እንዲሁ በቀላሉ የምንወጣው ይመስሎታል እንዲህ ፈራተባ ተብሎ የሚካሄድበት ነው ቆራት አመራር የሚያስፈልገው ይመስለኛል። በእርሶ በኩል ምን አስተያየት አለዎት? አመሰግናለሁ። ሌላ ተያያዥ አቶ ሰለሞን ውዱ በፌስቡክ የላኩልን፣ አቶ መለስ ህገ መንግስቱ ላይ አልጻፉትም እንጂ መስረቅ ስራ ነው መያዝ ነው ወንጀል ብለው ተናግረው ነበር ይላሉ። ሌላ አቶ ነቢዩ የተባሉ ደግሞ እነዚህ የተያዙትም በሙስና የተያዙት ሰዎች ሌላ የፖለቲካ ጥፋት አጥፍተው ይሆናል እንጂ በሙስናማ ኢትዮጵያ ውስጥ ሰው አያያዝም። በሙስና ሰው ቁጥጥር ስር የሚውል ከሆነ ብለው የትላልቅ ባለስልጣናትን ስም ነው የሚዘረዝሩት። ለአሜሪካ ድምፅ ራዲዮም ሆነ ለእርስዎም ችግር እንዳልፈጥር የሰዎቹን ስም አልዘረዝርም። በጣም በርካታ ስም ነው የሚጠሩትና በዚህ ላይ አስተያየትዎን ይስጡኝ። እንግዲህ ቀደም ብለው መንግስት መናገር አለበት ብለዋል። የተለየ ሀሳብ ካሎት ያክሉልኝ። እሺ ሁለቱ ተናጋሪዎች ያስቀመጡት የችግሩን ስፋት ነው ያስቀመጡት። የችግሩ ስፋት የሚያስፈራና የሀገር ሕልውና ራሱ ጥያቄ ውስጥ የሚያስገባ ነው። ይሄ ምንም የሚያጠያይቅ አይደለም። ሁለቱም ደግሞ ይህንን ችግር ለመፍታት መንግስት አሁንም ትልቅ ኃላፊነት አለበት የሚል ማይበት ይመስለኛል በመሰረቱ የመንግስትም ኃላፊነት አለ ግን የበለጠ ግን የህዝብ ኃላፊነት አለበት ይመስለኛል። ህዝብ ነው ይህንን ችግር ለመፍታት እና መስመር ለማስያዝ የሚችለው የሚል እምነት አለ። እንግዲህ ጥያቄው ህዝብ እንዴት አድርጎ ነው ይህን ለመፍታት የሚችለው የሚለው ሊያነጋግር ይችላል። ግን ማንም ኢትዮጵያዊ፣ ማንም ኢትዮጵያ ወዳጅ የኢትዮጵያን እድገት የሚፈልግ በሙሉ ለዚህ ሳክሪፋይስ ማድረግ መቻል አለበት ይመስለኛል። እኔ አሁን የማወራበት ቦታ ላይ የመንገድ አቅጣጫ አለ። ወደ አንድ ለመኪና ማለት ነው። ወደ አንድ አቅጣጫ ብቻ መኪና እንዲሄድ ነው የሚፈቀደው። ግን በተከለከለበት ደግሞ የሚሄዱ መኪኖች አሉ። እነዛ የሚሄዱትን መኪኖች ትራፊክ ሳይሆን ህዝቡ ራሱ ነው ማቆም ያለው። ይህ አይታይም የሚቻቻል የሚል ይሁን በመሰረቱ እያየን ዝም የምንልበት ስለዚህ አዎ ነገሩ ከመስመር እየወጣ ነው ያለው። እንዲህ በቀላሉ የሚለወጥ አይደለም። ባለፉት ዓመታትም አይተነዋል። የተወሰኑ ሰዎችን እስር ቤት መክተት እና ነገሩን እንደገና እንዲረሳ የተወሰነ ጊዜ ደግሞ ዝም ማለት ከአንዴም ሁለቴም፣ ሶስትም ተደርጓል። የአሁኑም አካሄድ ነገሩን ያጠፋዋል ወይም ደግሞ ከነጭራሱ ሙስናን ማጥፋት ነው ተብሎ በህዝብ በኩል እምነት የለም በህዝብ በኩል እምነት የሚኖረው ቀጣይነት ያለውና በእውነት ትርጉም ያለው ለውጥ እና የህዝብ ምክር ቤት የመክተት አይደለም። እሱ የአንድ ጊዜ ጉዳይ ነው። ግን የአሰራሩን ሁኔታ የመለወጥ ባህሪ እና አሰራር ሲታይ ይመስለኛል ህዝቡም ትንሽ ይህን ነገር በበጎ ዓይን ለማየት የተዘጋጀ አሁን ባለበት ሁኔታ ግን አርባ ስት ተያያዘ ሀምሳ ነገር ብያዝ ምንም ለውጥ ያለው አይመስለኛል። እሺ አመሰግናለሁ። አቶ ሞክሪያ ደስ አለው እንዲጠይቁ መስመር ልስጣቸው። ጠና ይስትልኝ። አቶ ሞክሪያ እሺ። አንድ ጥያቄ የምጠይቀው ጥያቄ አለኝ። ይህ ጥያቄ ደግሞ እኛ ሙስናን ለመከላከልና ሙስናን እየተፈጠረ ባለበት ሰዓት እኛ እንኳን ስራ ለማስፈጸም በምንሄድበት ሰዓት ሙስናን ለመከላከል ዞን፣ ክልል፣ ፌዴራል ድረስ ሂደን ማናስፈጽምበት ሰዓት አለ። እኚህ ማለት ደግሞ አንድ ናቸው። ከላይ እስከታች አንድ ስለሆኑ ነው እኛ በተናገርነው ቁጥር እንደገናኛን ምን ያደርጉ ነው አልመሰለም። ወንጀለኛ እኛ ወደ ወንጀሉ እገሌ እንዲህ እንዲህ እንዲህ አይነት የፖለቲካ እንትና አለበት፣ የፖለቲካ ጽሑፍ አለበት እየተባለ እኮ ውስጥለውስጥ የምንተሳሰርበት ነገር አለ። ይህ አሁን ይህን እንዲመለስልኝ ይፈልጋለሁ። እሺ፣ ከየት ነው የሚደውሉት? ከምዕራብ ጎጃም ምዕራብ ጎጃም። እሺ፣ አቶ ሞኩሪያ አመሰግናለሁ። አቶ ክቡር እንግዲህ እንደ ሰሙት። ስለዚህ ስለ ሙስና የሚናገሩትም ሰዎች መንግሥት ላይ ጥላቻ አላችሁ ወይም ተቃዋሚዎች ናችሁ እየተባሉ ስጋት እንደሚደርስባቸው ነው አቶ መኩሪያ የሚናገሩት። እና እርስዎ ደግሞ ቀደም ብለው ሕዝብ ራሱ ለሀገሩ ደህንነት መከላከል አለበት እያሉ ነበረ። ያለው አማራጭ ነው ዛሬ ያለው አማራጭ ግልጽ ነው አንደኛው መንግስት አደርገዋለሁ ያለ የሚለውን በተለይ ሙስናን አጠፋለሁ የሚለውን አስተያየት ወይም ደግሞ አቋም ተወስዶ በየጊዜው በየቀኑ መጎትኮትና ስለዛ ጉዳይ መጠየቅ የሚቻልበት ሁኔታ አለወይ ነው። እኛ ሀገር ዛሬ አብዛኛው እምነት የለውም። መንግስት እንዲያው እንደነዚህ አይነት ጉዶቹን ባወጣ እንደዚህ አይነት ችግሮቹን ብዘረዝር አያስቀምጠኝም የሚል እምነት አለ። በብዙ ሰዎች ላይ ፍርሃት አለ። በብዙ ሰዎች ላይ ይህን ፍርሃት መንግስት የሚፈልገው ከሆነ ይሄ ነው የእኔ አመራርና አሰራር የሚለው ከሆነ ሀገርን እያጠፋ ነው ማለት ነው። ይህን ደግሞ ህዝብም ራሱ የሚያውቀውና ለዛ መፍትሄ መውሰድ ካለበት መፍትሄ መውሰድ የሚቻልበትን ማሰብ ይኖርበታል። እኔ ለዚህ ህዝብ ምን ያርግ ለሚለው እኔ አሁን መፍትሄ የለኝም ግን እኔ ዛሬ የማየው ምንድን ነው? ከዚህ ከስልክም ጥያቄ ሳዳምጥ ተስፋ የሚሰጠኝ ምንድን ነው? በጣም ብዙ ሰው ይሄ ነገር አንገብግቡት ምን ላርግ እያለ ነው እየተናገረ ያለ፣ ይሄ ነገር እንደዚህ መቀጠል አይችልም እና አንድ ነገር ይደረግ የሚለው ነው። አንድ ነገር ለማድረግ እንግዲህ ነገሩ ብዙ ጊዜ አመራር ወይም ደግሞ መሪ ያስፈልጋል ወይ ምናምን የሚለው ህዝብ ነው። ለእኔ መሪውም ህዝብ እኮ ባለፈው ሳምንታት አይተናል ምን ማድረግ እንደቻለ። ይህን መንግስት ሀሳቡን እንዲቀይር እንዲለውጥ አድርጎታል። ስለዚህ እሱን መናቅ አያስፈልግም። በአይነኝ እና ግም አንድ ጥያቄ ላይ ሙስና፣ አንድ መስሪያ ቤትም ሆነ አንድ ድርጅት ውስጥ በታች ባሉ ሰዎች ብቻ ይደረጋል የሚል እምነት የለኝ። ታች ያለው ላይ ነው የሚያየው፣ ላይ ያለው ከሱ በላይ ያለው ነው የሚያየው። እንደዛ እያለ ነው የሚወርደው ከላይ ጀምሮ ንጹህ ሆኖ መሀል ላይ ብቻ ነው ሙስና ያለው የሚባለው አካሄድ እንኳን ብዙም አያስኬድም እና በመሰረቱ ይህንን እንደ ዋና ጉዳይ አድርጎ ህዝብ ተቀብሎት ካልሄደ አገር ወደ ደህና ቦታ ይመጣል የሚል እምነት ከብዙ ሰዎች አስተሳሰብ እየጠፋ ነው የሚሄደው። እሺ አቶ ክቡር አንድ ከትግራይ ወደ ተላከልን ጥያቄ እናልፋለን። ጤና ይስጥልኝ፣ እንደምንሰነበታችሁ ባላችሁት መሰረት ጥያቄን ለማኖር ነው የደወልኩት። ጥያቄ ምንድን ነው? ትግራይ ውስጥ የተለመደ ነገር አለ ተብሎ ሰምቻለሁ። ምንድን ነው፣ ህዝቡ፣ ሰዎቹ ጥፋተኞች ናቸው ብሎ ከገመገማቸው በኋላ ከተገመገሙበት አካባቢ አውጥተው ሌላ ወደ ከፍተኛ ቦታ ወስደው ስልጣን እንደሚሰጧቸው ሰምቻለሁ። ይሄ ከሆነ እውነት እንዲህ ከሆነ ወደ ሌሎች ክልሎችስ እንዲህ አይነት ነው የሚሰራበት? እንደገናም በፌደራልስ አካባቢ ሁኔታው እንደዛ ነው? ይህ ጥያቄ ግልጽ ሆኖ እንሰማ ፈልጋለሁ። አመሰግናለሁ። ከአንድ ቦታ አንስተው ወደ ሌላ ቦታ የሚያደርጓቸው ነገሩን አያጠፋውም፣ አያደረዝልውም። በጊዜው ድንገት ያቀሰቅሰው ይሆናል። ይሄንን ነው መከላከል ያለብን። ቅድም እንዳልኩት እኮ ነው ከአንድም ሁለትም ሶስትም የተመሳሰለ ነገር አይተናል። ጠቅላይ ሚኒስትር ተከሷል እንላለን። ከዚህ በፊት ልክ መንግስት በተቋቋመ በአጭር ጊዜ ውስጥ ትልቅ የሙስና መከላከል ስራ እንደተሰራ ተደርጎት ተቆጠረ። ከዛን ሁለት ሰዎች ተነሱ። ከዛ ደግሞ በመሀሉ የመከላከያ ሚኒስትሩ እንደዚሁ ሙስና ላይ ተያዙ ተባሉ። የሙስና አይነቱን ራሱ ግራ የሚያጋባ ነበረ። የዛን ጊዜ ለአንድ ሰው ስልክ ደወሉ የሚል ነው ስራ ለማስያዝ እሺ፣ እሱም ታለፈ። ከዛ በኋላ ደግሞ ሌላ ደግሞ እንደዚሁ ደግሞ ተያያዙ። ደግሞ ታለፈ። አሁን ደግሞ እንደገና ደግሞ ህዝቡ በእነዚህ መሞኘት አቁመዋል። ለብዙ ሰዎች መማሪያም ቢሆነው ያለፈው ሳምንት ያደረገው እንቅስቃሴ ነው። ህዝቡ በቃኝ ሲል፣ አልፈልግም ሲል፣ ይበቃኛል ሲል ታንክ አያቆመውም። ይህን እኮ በግብጽ አይተናል። በአንድ ቀን እኮ ነው የሀገሪቱን ህገ መንግስት የቀደዱት። ይሄንንም አስተያየታችን ውስጥ አስተሳሰባችን ውስጥ መክተት ያለብን ይመስለኛል። ግን ተስፋ መቁረጥ እንኳን እኔ የሚያዋጣ አይመስለኝም። ደግሞ በላይ ላይ አንድ ኢትዮጵያ ያለችውና ይችኑ ተንከባክበን ብንይዛት የተሻለ ይመስለኛል። ምልምነት ያለ አቶ ክቡር አቶ ክቡር፣ እንደው ወደ መጨረሻው ጋር ሄደናል። በተለይ ሰሞኑን በግብር አሰባሰብ ላይ በቀን ገቢ ትመና ላይ ተመስርቶ እንዲከፍሉ የተደረጉት ጥቃቅን ነጋዴዎች በተለይም በአዲስ አበባና በኦሮሚያ የነበሩ ነጋዴዎች ሰማንያ በመቶውን ጉዳያቸውን እያየን ነው ብለው በሚኒስትር ማዕረግ የገቢዎችና ጉምሩክ ባለስልጣን ዳይሬክተር የሆኑት አቶ ከበደ ጫኔ ለቪኦኤ ቃላቸውን ሰጠው ነበረ። ሰማንያ በመቶውን የህዝቡን ቅራኔ እየተመለከትን ነው እየመለስን ነው ይላሉ። ህዝቡ ግን ብዙዎቹን ስናነጋግራቸው እነኚህ ሰዎች ለምሳሌ እንጀራ እንኳ መጋገር አቅም ስለሌላቸው ከሌሎች ሰዎች እንጀራ ተቀብለው እንጀራ የሚቸረችሩ ሴትዮ እሳቸው የተሰበረውን ወይንም የተበላሸውን ነው የሚበሉት። እኚህ ያነጋገርናቸው ሴት አራት መቶ ፐርሰንት ነው ክፈ የተባልኩት ነው የሚሉት። ጸጉር ስራ ላይ የተሳተፉ ወጣቶችን አነጋግረናል። እነሱም እንደዚሁ አምስት መቶ ፐርሰንት ያው መብራት እየጠፋብኝ በሳምንት ሁለት ሶስት ቀን ያለ ስራ እየተቀመጥኩኝ፣ ስድስት መቶ ፐርሰንት ተጨመረብኝ ነው የሚሉት። መክፈልም ስለማይችሉ አንችልም ነው ያሉት። መክፈልም ስለማንችል ሱቃችንን ዘግተን ትንሽ እስቲ ለመንግስት እንደ ተቃውሞ አይነት እናሳይ ብለው ሲሉ ወታደሮች አስገድደው ያስከፈቱበት ሁኔታ ነው ያለው። በኦሮሚያም እንዲሁም በአዲስ አበባ ዙሪያ በአንዳንድ ቦታዎችም እንዲህ መረጃ ላይ ተመርኩዤ ነው ይሄንን የምለው። ምክንያቱም ነገሩ ከተከሰተ ወዲህ የአሜሪካ ድምጽ ራዲዮ ሲከታተል ነበረ የተለያዩ ሰፈሮች ጋር እየደወለና በኃይልስ በኃይልስ ይሆናል ወይ መንግስት የተሻለ መፍትሄ ቢፈልግ አይሻልም ወይ? በመሰረቱ በዛ ደረጃ ያለ በንግድ የሚደራደር ግለሰብ በእውነቱ ከእጅ ወደ አፍ ሱቻ ለው ነው። እውነት ለመናገር ከሆነ በቋፍ ያለ ነው። ስራ አለውም ለማለት አንዳንድ ያስቸግራል። ለመኖር አንድ ቀን ለመብላት አንድ ቀን ላለመብላት ካልሆነ እንግዲህ በዚህ አይነት ሁኔታ ላይ ያለውን ግለሰብ በነጋዴ ስም አንተ ነጋዴ ነህ በሚል እንደዚህ አይነት ተመን ማስቀመጥ እኔ ትክክል አይደለም። በሚኒስትሩ ይታያል። ሰማንያ በመቶ የሚሉት መቶ በመቶ ለምን እንደማይታይ አይገባኝም። የመቶ በመቶ መታየት ሳይሆን ግልጽነት ባለው ሁኔታ ነው መታየት ያለበት። መታየት እኮ ታይ ታይ እኛ አልለወጥነውም ተብሎ ሊሄድ ይቻላል። እዚህ ስራ ላይ የተሳተፉ ሰዎች እንዴት አይነት ስራ የሚሰሩ ናቸው ተብሎ መታየት መቻል አለበት። በአንጻሩ ደግሞ ተመሳሳይ ስራ የሚሰሩ እየመሰሉ ከጎኑ ከፍተኛ ንብረት ያካበቱ ደግሞ አሉ። ታክስ ሳይከፍሉም ሊሆን ይችላል በሌላ ህጋዊ ባልሆነ ምክንያቱም ህጋዊ በሆነ መንገድ ሊደርሱበት በማይችሉ በዛ ስራ ሊደርሱበት በማይችሉበት ደረጃ ደርሰው የሚንቀሳቀሱ ሰዎች አሉ። እነሱ ላይ መተኮር ሲገባው እየተተኮረ ያለው አቅም በሌለው ላይ ነው። እና መፍትሄው አንድ በማሰራራት አይደለም። አንድ በቋፍ ያለን ያለን ሰው ቅፈትና እንደገና ቀኑ ሙሉ ዚ ዋል በሚል አይነት አሰራር ሊሆን አይችልም። ሊሆን የሚችለው አንደኛ ራሱ መስሪያ ቤቱ ድክመቱን መጀመሪያ ማመን መቻል አለበት። ድክመቱን አምኖ ያንን ማስተካከልና ማሻሻል ከዛ በኋላ ወደ ህዝብ ቀርቦ ደግሞ ግልጻዊነት በተሞላበት መንገድ የህዝባዊ መንግስት ነኝ የሚል ከሆነ ህዝብን ለማገልገል እስከሆነ ድረስ ያለው እነዚህን ተከትሎ መሄድ መቻል አለበት ይመስለኛል። ሄሎ፣ ቪኦኤዎች እንደምን አላችሁ? ሙሉ እባላለሁ ከዋሽንግተን ዲሲ ነው የምደውለው። ስለ ንቅዘት ወይም ሙስና ለጥያቄው መልስ ጥያቄ ለማቅረብ ነው። ምንድን ነው የእኔ ጥያቄ? በአሁኑ ሰዓት የኢትዮጵያ ህዝብ ጥያቄ ትልልቅ አሳዎች ወይም ትልልቅ ሚኒስትሮች ለምን አይያዙም? ዋናዎቹ ለዚህ ስርዓት መበስበስ፣ ለዚህ ስርዓት እዚህ ላይ መድረስ ዋና ሚኒስትሮች ናቸው ተጠያቂዎች። እነሱስ ካልተያዙ ቅርንጫፉን ዝም ብሎ ማሰርና በነሱ ማላከክ ምንም እውነተኛ ለውጥ አያመጣም የሚል ነው የኢትዮጵያ ሕዝብ ጥያቄ። አሁን በቅርቡ አንድ ከፍተኛ የመንግስት ባለስልጣን ለዚህ መልስ ሲሰጡ፣ ገንዘቡን የሚያንቀሳቅሱት ዳይሬክተሮች ናቸው፣ ስለዚህ ሚኒስትሮች ባይያዙም ችግር የለውም የሚል አይነት መልስ ሲሰጡ ሰማሁ። በመሰረቱ ዳይሬክተሩ ቢያንቀሳቅሰውም ገንዘቡን ሚኒስትሩ ያንን የእሱን ዲፓርትመንት የመከታተል ኃላፊነት የለበትም ወይ? እንዴት ነው ሚኒስትሩ ተጠያቂ የማይሆነው የሚለውን ጥያቄ ነው እኔ እንዲመለስልኝ የምፈልገው። አመሰግናለሁ። ለጥያቄ መልስ ሙስናና ንቅዘት፣ በሙስና የነቀዙት የኢትዮጵያ ላይ ቁንጮ ላይ ያሉት ጉልላቱ ላይ ያሉት የቲፒኤልኤፍ መሪዎች ነን የሚሉት ናቸው። የሀገሪቱን ሀብት፣ የሀገሪቱን ምድር፣ ወታደሩን፣ የኢኮኖሚውን በቁጥጥር ሰራርገው የያዙት እነሱ በሙስናም የነቀዙት ዘፈቁት እነሱ ነው ሳለ ከታች ያሉትን ሰዎች አስረው የወሰዱትን ገንዘብ እና ይህ ገንዘብ ደግሞ በእውነት አልጠ ጉባኤ ሰፋ ያራል እንደሚባለው ያስሯቸውንም ሰዎች ገንዘብ ስላስጎመዣቸው እነሱ ሊወስዱት ካልሆነ በስተቀር ለኢትዮጵያ ሕዝብ የሚመልሱት ገንዘብ አይኖርም እና ይህ የሙስናው ዘመቻ ብለው የለፈፉት የሀሰት ለፈፋ ምን ይመስለውታል? መረሻው የት ነው? በመንግስት ስም አገሪቱ እየተበዘበዘች ነው። አቶ ክቡር ቀደም ብሎ ለምን ሚኒስትሮች አይያዙም ብለው ጥያቄ ላነሱት፣ ሚኒስትሮችም ሙስና ከተገኘባቸው ይያዛሉ ብለው ነበር። ይሄን የተናገሩት በአሜሪካ ድምጽ ራዲዮ ላይ አቶ ጌታቸው አምባይ የፌደራል አቃቤ ህግ ናቸው። ነገር ግን የጥያቄውን መንፈስ እንግዲህ ገልጬልዎታለሁ። ዋናዎቹ ቁንጮዎቹ ናቸው መያዝ ያለባቸው ነው የሚሉት። ሳድር ነገሩ ምንድን ነው? የፐርሰፕሽን ጉዳይ ነው። ማለቴ ሚኒስትሩ ቢያዝና ሚኒስትሩ ቢታሰር በኢትዮጵያ ስናን ያጥፈዋል የሚለው አስተያየት ብዙ አይወስደንም። ህግ ስርዓት ያለበት ሀገር ከሆን በህግና ስርዓት መንቀሳቀስ ግድ ይላል። ነገር ግን ያንን ህግና ስርዓት አስቀምጦ እንዲፈጸም አለማድረግ የመንግስታችን ድክመት ሊሆን ይችላል፣ ነውም ብዬ ነው የምገምተው። የሚኒስትሮቹ መታሰር አለመታሰር በህዝብ አስተያየት ምንድን ነው ለማለት የሚፈለገው እነዚህን አርባ ወይም ስልሳ ሰዎች በማሰራችሁ ህዝብ ያለውን እምነት፣ የደከመ እምነት ሊያስተካክለው አይችልም። ስለዚህ ያንን እንዲለወጥ ነው የሚፈልገው። ያን ደግሞ መለወጥ በሚኒስትር በማሰር አይደለም ነው የሚደረገው። መንግስት የህዝብን አስተያየት ለመለወጥ ሊያስችል የሚችሉ ደንቦችን፣ ህጎችን ማውጣት ብቻ ሳይሆን ስራ ላይ እንዲውሉ ማድረግ ነው። ለምሳሌ የኦዲተር ጄኔራሉን ሪፖርት እንውሰድ። በየዓመቱ የሚቀርበው እንግዲህ የፌዴራሉን ነው የክልሎቹን፣ እንዲሁም በምን ደረጃ እንደሚወጣም አላውቅም። ግን የፌዴራሉ በየጊዜው ምንድን ነው የሚለው ይሄ መስሪያ ቤት ይሄ ሚኒስቴር የህዝብን ንብረት አጥፍቷል፣ አጎድሏል፣ በብዙ ሚሊዮን የሚቆጠር ገንዘብ አልተወራረደም። በየዓመቱ ምን ዘማው ነው ምን እርምጃ ተወሰደ? የሚለው ላይ ግን ምንም ነገር አልሰማም። ስለዚህ እንደነዚህ አይነት ሁኔታዎች ሊለወጡና እንዲለወጡ ካላደረገ ሌሎች ሚኒስትሮችን እስር ቤት ቢከተቱም እነዚህ ሁኔታዎች አይስተካከሉም። እኔ ምንድን ነው የምለው በመጨረሻ አንድ አይነት እንደምታውቀው፣ እኛ ሀገር የእንባ ጠባቂ የሚባል መስሪያ ቤት አለ። ግን እንግዲህ የእንባ ጠባቂው ይህ እንዲህ አይነት ጉዳይ ቢቀርብለት በምን መልኩ ይመለከተዋል አላውቅም። ሌሎች መስሪያ ቤቶችን መፍጠር የሚቻል ሊሆን ይችላል። እኔ መንግስት አሁን በተባለው ሁኔታ ጥርጣሬ አለኝ። ስምም እየጠራ እኔ ብዙ እንደነዚህ አይነት ሰዎች ከህግ ውጭ ሲንቀሳቀሱ አይቻለሁ፣ ስምቻለሁ ካለ የመንግስት ግዴታ መሆን አለበት እነዛን ሰዎች መመርመር። በእውነት ህዝብ የሚያማ ህዝብ የሚያወራው ወሬ በእውነት በትክክል እነዚህ ሰዎች ፈጽመውታል አልፈጸሙትም የሚለውን በግልጽ ማውጣት መቻል አለበት። ምንም ነገር ከሌለ ምንም ነገር የለባቸውም ብሎ ማውጣት አለባቸው። ካለ ደግሞ አለባቸውም ደግሞ ወስዶ ፍርድ ፊት ማቅረብ ያለበት ይመስለኛል። እና በዚህ ሁኔታ ካልሆነ ዝም ብሎ የተወሰኑ ሰዎችን ማሰር እኔ በቂ ነው ብዬ አልገምተው። እሺ፣ አቶ ክቡር ግን እምባጠባቂ ስላሉት እንደውም አንድ በፌስቡክ አስተያየታቸውን የላኩልን ኮሚቴ ቢጤ እርስዎ እንደገለጹት እምባጠባቂ ነጻ፣ ከመንግስት ነጻ የሆነ ከህዝብ የተሰባሰበ ኃይል ተመስርቶ እነማን እንደነቀዙ መለየትና ምንስ እርምጃ መወሰድ እንዳለበት መወሰን አለበት የሚል ሀሳብ ሰንዝረው ነበረ በአስተያየት መልክ ሀሳባቸው ከእርሶ ሀሳብ እንደተጋጠመ ለመግለጽ ያህል ነው እንግዲህ አሁን ልክ መጨረሻ ያሉትን አስተያየት ልውሰድ ና ሌላ ሀገር እንጥቀስ ኦፊስ ኦፍ ዘ ፐብሊክ ፕሮቴክተር የሚባል ቢሮ አለ። ያ ቢሮው የሚመረጠው እንግዲህ በፓርላማ ይመረጥና ከዛ ለፕሬዚደንቱ ነው የሚመርጠው። እንግዲህ አመራረጡ ላይ ብዙ ሊያነጋግር ይችላል። ግን ከመንግስት ውጭ ነው የሚመረጠውም። ለዛ ቦታ የሚሾመውም ሰው ለሰባት አመት ነው የሚያገለግለው። ከስልጣኑም እንዲነሳ አይደረግም በሰባት አመት በፕሬዚደንቱም ሆነ በሌላ ከፍተኛ ጥፋት እስካላጠፋ ድረስ። ግን ምን ለማለት ነው? ቢሮውን እንዳለ እንውሰደው ነው ማለት ሳይሆን በመንግስት ኃላፊነት የተቀመጠ ግለሰብ በህዝብ የተከበረ በህዝብ የሚደመጥ ምንም እንከን ሊወጣለት የማይችል ሰው መሆን መቻል አለበት። ለዚህም ነው እንደዚህ አይነት ከመስመር ሊወጡ የወጡ አሉ ከተባሉ በፍርድ ፊት ቀርበው የሚወሰነውን ውሳኔ እንዲወሰንባቸው የሚደረገው። ስለዚህ እኔ ባጠባቂ ያልኩት እንጂ ያኛውም የሳውዝ አፍሪካኑን ላለመጥቀስ ነበር የፈለግኩት። ግን ምን ለማለት ነው በግድ እንዲህ አይነት አሰራር ማሰብ ይኖርብናል። ለዚህ ሀገር ይጠቅማል ወይስ አይጠቅምም? ከጠቀመ ደግሞ ሊጠቅም በሚችልበት ሁኔታ ማቋቋም እና ከመስመር የወጡ የመንግስት ባለስልጣናትን እየመረመረ ጥፋተኞችን ቅጣት እንዲያገኙ ደግሞ፣ ነጻ የሆኑትን ደግሞ ነጻ ሆነው ስራቸውን የሚሰሩ የሚረዳ መሆን የሚችል መስሪያ ቤት ቋቋም ጥሩ ይመስለኛል ብዬ ነው የሚገምተው። ግን ሁሉ ነገር መቼም ጥሩ ነው ቢባልም ተጠንቶ ቢደረግ ነው ደግሞ ጥሩ የሚሆነ የበለጠ። እሺ፣ አቶ ክቡር አቶ ክቡር ገና የፓን አፍሪካ ንግድ ምክር ቤት ዋና ዳይሬክተር፣ የኢኒሽቲቭ አፍሪካ መስራች እጅግ አድርጌ ነው የማመሰግኖት ስለ ጊዜው። በዚህ ፕሮግራም የተሳተፉትን አድማጮቻችንንም እንዲሁ አመሰግናለሁ፣ አመሰግናለን። አቶ ክቡር ገናን ትዝታ በላቸውንና እንዲሁም ተሳታፊዎችን ሁሉ አመሰግናለሁ። ከዚህ በሳምንት ሰባት ቀን ከምሽቱ ሦስት ሰዓት እስከ አራት ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ሞኦ ቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ለታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን ወደ ተከታዩ ዝግጅታችንን እናልፋለን። የሙዚቃ ቃና አዘጋጇ ጽዮን ግርማ ነች። አብራችሁን ቆዩ። እንደምናመሻችሁ፣ እንደምንሰነበታችሁ። የተከበራችሁና የተወደዳችሁ የቅዳሜ ምሽት የሙዚቃ ቃና አድማጮች በየሳምንቱ ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ለእናንተ ለአድማጮች የሚደርሰውን ምርጥ ምርጥ ሙዚቃ ለማስደመጥ ጽዮን ግርማ ስቱዲዮ እገኛለሁ። እስከ ፕሮግራሙ ማብቂያ አብሬያችሁ አመሻለሁ። አብራችሁኝ አምሹ። ዛሬ የሬጌ ምሽት ነው። በሬጌ ስልት የተዘፈኑ ሙዚቃዎችን መራርጬ አስደምጣችኋለሁ። በመግቢያ ላይ የሰማችሁት ዘፈን ኒውዮርክ ተወልዶ ያደገው ባለ ብዙ ዘርፍ ተሸላሚው ታሩስ ራይሊ ዜማ ነው። ሺዝ ሮያል ይለናል። Natural beauty. Tell you know? yeah. no, I've never been someone shy until I seen your eyes. Still, I had to try. Yeah. Oh yes. Let me get my words right and then approach you. When I'll treat you like a man is supposed to. You'll never have to cry. No. I know everyone can relate to when they find a special someone. And she's royal, yeah, so royal. And I want her in my life. I never know anyone so one of a kind. No, the way she moves to our own. She has the qualities of a queen. She's a queen. Ooh, ooh, what a natural beauty. No need no makeup to be a cutie. She's a queen. She's a queen. And when they ask what a good woman's made of, she's not afraid and ashamed of who she is. She's royal, yeah, so royal. And I need her in my life. I never knew anyone so one of a kind until the night that I see her rise. So sweet I can see it in her eyes the way she smiles. Hey, yes, I and I, I know the king and queen throne See, so I'm tired, so I never leave your side. Just stick with me through the trial times. She says she no mind, correct, I know good man is hard to find, and she telling about that giant line, that's why she has no ties at this time, yeah. I know many men are trying, but she needs to be more than wine and dying. because she's right, yeah, so right. ሬጌ ሲነሳ ሁሌም ቢሆን ቦብ ማርሊን ሳያነሱ ማለፍ አይቻልም እና እኔም በዛሬው የምሽቱ ፕሮግራም የቦብን ስራዎች በየመሃሉ ጣል እያደረኩ ጋብዛችኋለሁ። ጃሚንግ ተወዳጅ የቦብ ስራ ነው። ዛዮን የጊኒ ተወላጅ ነው። ዘፈኖቹ በእኩልነት ላይ ያጠነጠኑ ናቸው። ሂት ማይሶል የተሰኘውን ዜማን የመረጥኩት me ጃማይካዊት አርቲስት ናት። ኢታና ማለት ሀያል ማለት ነው። ከጃማይካ ወደ ፍሎሪዳ ተሰዳ የአርኤንድቢ የሙዚቃ ስልት ስትጫወት የነበረችው ኢታና እንደ አውሮፓውያን አቆጣጠር በ2012 ወደ ጃማይካ ተመልሳ በሬጌ ስልት መጫወት ቀጥላለች። እኔም ያዘጋጀውት ዜማ ሬጌ ይሰኛል። ሬጌ በኢታና I've seen your rock, so now it's time to play. You move me like the wind blows. As night becomes a day. የሙዚቃ ቃና ከአሜሪካ ድምፅ ሬዲዮ አማርኛ ቋንቋ ዝግጅት ክፍል ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። ጽዮን ግርማ ሙዚቃዎቹ መራርጬ ከእናንተ ጋር አለሁ። ዛሬ የሬጌ ቀን ነው። ሬጌ ሙዚቃ የትግልና የተቃውሞ ሀሳብን ለመግለጽ እንደተጀመረ ይነገራል። በዚህ ስልት ትግልን፣ ነፃነትን፣ ተቃውሞን በማንጸባረቅ የሚታወቀው ደግሞ ቦ ማርሊ ነው። ኖ ውመን ኖ ክራይ ይለናል በቀጣዩ ሙዚቃ ጃኒ ወይም በመድረክ ስሟ ጃ ናይን ሌላዋ ጃማይካዊት የሬጌ ስልት አቀንቃኝ ናት። ፊሊንግ አይሬ ትለናለች። Feeling grateful, feeling blessed Feeling irate Losing on the highway There's nothing like a smile on your face Nothing like a smile Feeling irate Losing on the highway Oh, It's about to be a beautiful day የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የዛሬ ምርጥ የሬጌ ሙዚቃ ምርጫዎችን በዚሁ ላብቃ። ሳምንት በሌሎች ምርጫዎች ጠብቃችኋለሁ። ለዛሬ ግን በቦብ ማርሊ ዜማ ልሰናበታችሁ። ዋን ላቭ ከተወዳጅ ዜማዎቹ አንዱ ነው። አብሬያችሁ ያመሸሁት ጽዮን ግርማ ነኝ። በእኔ በኩል ደናደሩ ቦብ በዋን ላቭ አብራችሁ ይቆያል። አድማጮች አሁን የማጠቃለያ ወሬዎቹ እናሰማለን። የተባበሩት መንግስታት ድርጅት በዛሬው ዕለት በሰሜን ኮሪያ ላይ የምጣኔ ማዕቀብ ለመጣል የታለመ ረቂቅ ላይ ድምፅ ሰጠ። ረቂቁ ከጸደቀ ሰሜን ኮሪያ በዓመት አንድ ቢሊዮን ዶላር የሚገመት ገቢ የምታገኝበትን የማዕድንና የባህር ውስጥ የምግብ አቅርቦት ገበያ ዓለም አቀፍ ገበያ ይነፍጋል ተብሏል። ሰሜን ኮሪያውያን በሌሎች ሀገሮች ሄደው ከመስራትም የሚያግድ ነው። በማዕከላዊ ምዕራባዊቱ የዩናይት ስቴትሷ የሚኒሶታ ክፍለ ግዛት በሚገኝ አንድ የእስላማዊ ማዕከል የቦምብ ፍንዳታ መድረሱ ተዘገበ። በብልሚንግተን በሚገኘው ማዕከል የደረሰው ይህ ፍንዳታ ዛሬ ንጋት የጸሎት ሰዓት አቅራቢያ መሆንም ተገልጠዋል። ይህ በእንዲህ እንዳለ ፍንዳታውን አስመልክቶ ከብሔራዊ የወንጀል ምርመራ ቢሮ ኤፍቢአይና እንዲሁም ከዩናይትድ ስቴትስ የአልኮል፣ የትንባሆ፣ የቀላል ጦር መሳሪያዎችና ተቀጣጣይ ፈንጆች መቆጣጠሪያ ቢሮ ጋር በመተባበር ክትትል በማድረግ ላይ መሆኑን ፖሊስ አስታውቋል። አደጋው የደረሰበት እስላማዊ ማዕከል የሶማሌ ተወላጅነት ያላቸው አሜሪካውያን የሚያስተዳድሩት ነው። በዶናልድ ትራምፕ ፕሬዚዳንታዊ ምርጫ ዘመቻና በሩሲያ መንግስት መካከል መመሳጠር ነበር የሚለውን ውንጀላ ምን ያህል አጽንኦት ሰጥተው ወይም ማጽንኦት ሊሰጡት ይገባል በሚለው ላይ የዩናይት ስቴትሱ ዲሞክራቲክ ፓርቲ አባላት መካከል ያለመስማማት መኖሩን ፖለቲኮ የተባለው በፖለቲካ ጉዳዮች ላይ ትኩረት በማድረግ የሚዘግበው መጽሔት አስታወቀ። የሩሲያን መንግስት ባለፈው አመት በተካሄደው በዩናይት ስቴትሱ ፕሬዚዳንታዊ ምርጫ ጣልቃ መግባት የሚመለከተው ውዝግብ ከዩናይት ስቴትስ የጤና ፖሊሲና ሌሎችም የሀገር ውስጥ ጉዳዮች ይልቅ ቅድሚያ ትኩረት ማግኘቱ በፓርቲያቸው ስራ ላይ አሉታዊ ውጤት ያስከትል ይሆናል የሚል ስጋት ያሳድረባቸው መሆኑን የተቀናቃኙ የዲሞክራቲክ ፓርቲዎች እና ና በፖለቲካ ስራ የተሰማሩ ወገኖች ለመጽሔቱ ገልጠዋል። የዩናይት ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአወዛጋቢ የቦታ ይገባኛል ጥያቄዎች ሳቢያ የሚነሱ ግጭቶችን ለመከላከል በታለም ና የመጀመሪያቸውን በሆነው የደቡብ ምስራቅ እስያ ጉዟቸው ዛሬ ከፊሊፒንስ ዋና ከተማ ማኒላ ገብተዋል። የዩናይትድ ስቴትስ የደቡባዊ ቻይና ባህር በመባል በሚታወቀው በዚህ አካባቢ የተነሳው ይገባኛል ጥያቄ ወደ ፍጥጫ እንዳያመራና ቀድሞ በተቀመጡ አሳሪ ስምምነቶችም ይረጋ ዘንድ ጥሪ ማሰማቷን ቀጥላለች። ይህ በእንዲህ እንዳለ ቪየትናም ቻይና የሰነዘረችውን ጠበቅ ያለ ማስጠንቀቂያ ተከትሎ በደቡባዊ ቻይና ባህር አካባቢ የነዳጅ ፍለጋ ስራ እንዲያካሄድ ለአንድ የኃይል ማመንጫ ኩባንያ ሰታ የነበረውን ፍቃድ መሰርዟ ታውቋል። ቴለርሰን በሌላ በኩል በፊሊፒንስ ቆይታቸው የኒውክሌር አደጋ የደቀነችውን ሰሜን ኮሪያን ይበልጥ ለማግለል በአካባቢው ያሉ የዩናይት ስቴትስ አጋሮችን መጠነ ሰፊ ትብብር ይሻሉ ተብሏል። የሶማሊያው ጽንፈኛ ቡድን አልሻባብ አንጋቾች ሞቃዲሻ ውስጥ ዛሬ የአንድ አውራጃ ገዢና ወንድማቸውን ተኩሰው መግደላቸውን የአካባቢው ባለስልጣናት ገለጡ። አድማጮች ለሰዓቱ የዓለም ዜና የማጠቃለያ ወሬዎች የተያዘ ክፍለ ጊዜ በዚሁ አበቃ። መልካም ምሽት። ሰኞ ይገናኝ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። በነገ ምሽት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረው ንጉሡ ታምሬ ነው። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም፣ በደህና አደሩ።